በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ግንቦት 14 2023 ዓ.ም ዝግጅታችን ጀመረ። ¶¶

የማጎ ብሔራዊ ፓርክ ኃላፊ አቶ አደቦ መሰለን ነው ቀደም ብለን የሰማናቸው። ዝርዝሩ በምሽቱ ይደመጣል። ከዚህ በተጨማሪ በላሊበላ ከተማ አቅራቢያ የቀጠለው ግጭት ለቅርሶች ደህንነት ስጋት ፈጥሯል ስለመባሉ፣ በራያ ዘቦ ወረዳ የሰባ ሲቪሎች ግድያ ፍትህ እንዲረጋገጥ አስተዳደሩ ስለመጠየቁና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች ተካተዋል። እንደምናምሽታችኋል እንደምንላችኋል። አድማጮቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ንጉሡ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አጫጭር ዜናዎች ይቀድማሉ። በድጋሚ እንደምናመሻችሁ። ዜናውን የማቅረብላችሁ እንግደውሌ ነኝ። በቦሌ አውሮፕላን ማረፊያ አካባቢ የተከሰተው የእሳት አደጋ የአየር መንገዱን እንቅስቃሴ እንዳላስተጓጎለ የእሳት አደጋ ኮሚሽኑና አየር መንገዱ ገለጹ። ሦስት አገራት ለፍልስጤም እውቅና ሊሰጡ ነው። ሩሲያ የሕዋ ጦር መሣሪያ በአሜሪካ ሳተላይት ትይዩ አመጠቀች። እንዲሁም በአሜሪካ በየቀኑ ከሚጠጡት በየቀኑ ማሪዋና የሚጠቀሙት በልጠው ተገኙ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዛሬ በአዲስ አበባ የተከሰተው የእሳት አደጋ ከአውሮፕላን ማረፊያው ቅጥር ውጪ መሆኑ ተገለጸ። ቦሌ የአውሮፕላን ማረፊያ አካባቢ የተከሰተው የእሳት አደጋ የአየር መንገዱን እንቅስቃሴ እንዳላስተጓጎለ የእሳት አደጋ ኮሚሽኑ እና አየር መንገዱ ገልጸዋል። አደጋው የተከሰተው ከአውሮፕላን ማረፊያው ቅጥር ውጪ መሆኑን የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለአሜሪካ ድምጽ ገልጸዋል። የኢትዮጵያ አየር መንገድም አደጋው የተከሰተው ከአውሮፕላን ማረፊያው አጥር ውጪ እንደሆነና በስራው ላይ እክል ሳይፈጥር በቁጥጥር ስር እንደዋለ አስታውቋል። ኬኔዲ አባተ አጭር ዘገባ አለው። ዛሬ ግንቦት 14 ቀን 2016 ዓ ም በአዲስ አበባ ከተማ ቦሌ ወረዳ አንድ ተብሎ በሚጠራው አካባቢ የተከሰተው የእሳት አደጋ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቅጥር ውጭ የተከሰተ እንደሆነ የአዲስ አበባ ከተማ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለአሜሪካ ድምፅ ገልጸዋል። አደጋው የተከሰተው ከቀኑ ዘጠኝ ሰዓት ከ41 ደቂቃ ላይ እንደነበረ የገለጹት የህዝብ ግንኙነት ባለሙያው ከቀኑ አስራ ሁለት ሰዓት ገደማ ከስፍራው በስልክ በሰጡን አስተያየት ስለ አደጋው ተከታዩም ብለዋል። እሳት አደጋው መኖሪያ ቤቶች ናቸው የተቃጠሉት። በንብረት ላይ ቀላል ጉዳት ከመድረሱ በስተቀር በአንድ የእሳት አደጋ ሰራተኛ ላይ እንደዚሁም ቀላል ጉዳት ከመድረሱ በስተቀር የከፋ አደጋ አጋጠመም። ከአየር መንገዱ ጋር እየተነሳ ያለው ነገር ኬኔዲ ሐሰት ነው። እኔ ቦታው ላይ ነው ያለሁትኝ፣ አየር መንገዱ አካባቢ ነው። ምንም የሚያገናኘው ነገር የለም። አየር መንገዱ መደበኛ ስራውን እየሰራ ነው። አውሮፕላኖች እያረፉ እየተነሱ ነው። እዛው ቦታው ላይ ነው ያለሁት። ይሄ ትክክል አይደለም፣ ሐሰት ነው። የእነዚህ እንግዲህ የእሳት አደጋውን በተመለከተ በንብረት ላይ የደረሰውን ጉዳት እና ዝርዝር ጉዳዮች እየተጣሩ ነው። እንግዲህ እሳቱን በማጥፋት ሂደት የእኛ የአዲስ አበባ እሳት አደጋ እና ደግሞ የኤርፖርት ድርጅቶች እሳት አደጋ ሌሎች የጸጥታ ሀይሎች ተረባርበው ሙሉ በሙሉ አሁን በቁጥጥር ስር ውሏል የኢትዮጵያ አየር መንገድም የእሳት አደጋው ከአውሮፕላን ማረፊያው አጥር ውጭ ባሉ የመኖሪያ ቤቶች ላይ እንደተከሰተ በማህበራዊ የትስስር ገጾቹ ባወጣው መረጃ አስታውቋል አደጋው በእለታዊ እንቅስቃሴዎቹ ላይ ምንም አይነት መስተጓጎል እንዳልፈጠረ ና በቁጥጥር ስር መዋሉንም አክሏል ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ስፔን አይርላንድ፣ እና ኖርዌ በመጪው ማክሰኞ ፍልስጤምን እንደ ሀገር እውቅና እንደሚሰጧት አስታውቀዋል። ውሳኔው ለፍልስጤማውያን ረጅም ጊዜ መሻት መልስ የሰጠና እስራኤል በጋዛ ሰርጥ የከፈተችውን ጥቃት ተከትሎ በተከሰተው እልቂትና ሰብአዊ ቀውስ ዓለም ቁጣውን በሚገልጽበት ወቅት የመጣ ነው። በሁለቱ የአውሮፓ ሕብረት አባላት አገራትና በኖርዌ ዛሬ ረቡዕ የተገለጸው ውሳኔ ሌሎችንም የህብረቱ አባላት እውቅና እንዲሰጡ የሚያነሳሳና በተባበሩት መንግስታት ድርጅትም ጉዳዩ ትኩረት እንዲያገኝ የሚያደርግ ነው ተብሏል። ይህም የእስራኤልን መገለል ይበልጥ እንደሚያባብስ ተነግሯል። በአሁኑ ወቅት ከ27 የአውሮፓ ህብረት አባል አገራት ውስጥ ሰባቱ ብቻ ለፍልስጤም ዕውቅና ይሰጣሉ። ማልታና ስሎቬንያም ተመሳሳይ ውሳኔ ሊሰጡ እንደሚችሉ አስታውቀዋል። በተባበሩት መንግሥታት ድርጅት ከተወከሉት 190 አገራት ውስጥም 140 የሚሆኑት ለፍልስጤም ልዑላዊ አገር መሆን ዕውቅና ሰጥተዋል። ሩሲያ የህዋ ጦር መሣሪያ በአሜሪካ ሳተላይት ትይዩ አመጠቀች። የህዋ ጦር መሣሪያ ሳይሆን አይቀርም ያለውን ሳተላይት ሩሲያ ማምጠቋን የአሜሪካው የመከላከያ ሚኒስቴር መስሪያ ቤት ፔንታጎን አስታውቋል። ሩሲያ ያመጠቀችው የጦር ሳተላይት በአሜሪካ መንግስት ሳተላይት ተመሳሳይ ምህዋር ላይ መሆኑንም ፔንታጎን ጨምሮ አስታውቋል። ሩሲያ በእኛ ግምገማ የህዋ ጦር መሳሪያ ወደ ታችኛው የመሬት ምህዋር አምጥቃለች፣ ይህም ሌሎች በተመሳሳይ ምህዋር የሚገኙ ሳተላይቶችን ማጥቃት የሚያስችል ነው ብለዋል የፔንታጎን ቃል አቀባይ የሆኑት ሜጀር ጀነራል ፓት ራይደር። ባለፈው ሳምንት የመጠቀው የሩሲያ ጸረ ህዋ የጦር መሳሪያ የአሜሪካ መንግስት ሳተላይት በሚገኝበት ተመሳሳይ ምህዋር ላይ ነው ሲሉም ቃል አቀባዩ አክለዋል። ዋሽንግተን ጉዳዩን በመከታተል እንደምትቀጥል እና በህዋ ያሏትን ንብረቶችንም እንደምትከላከል ቃል አቀባዩ ጨምሮ ተናግረዋል። አሜሪካ በህዋ ላይ የጦር መሳሪያ ማኖር ትሻለች ስትል ሞስኮ ትናንት ማክሰኞ ክስ አሰምታ ነበር። ይህም ሩሲያ በተባበሩት መንግስታት ድርጅት በህዋ ላይ የጦር መሳሪያ እንዳይውል ስትል ያነሳችውን ሀሳብ አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ ማድረጓን ተከትሎ የመጣ ነው። ህዋ ከጦር መሳሪያ ነጻ እንዲሆን እንደማትሻ አሜሪካ በድጋሚ አሳይታለች ሲል የሩሲያው የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ባለፉት ወራት ውስጥ ሁለቱ አገራት በህዋ ላይ የጦር መሳሪያ ማኖር በመሻት አንዱ ሌላውን ሲከሱ ቆይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻድ የሁንታ መሪ በሆኑት መሐመድ ኢድሪስ ዴቢ ኢንቶ ከሁለት ሳምንት በፊት በፕሬዚዳንታዊ ምርጫ የተሸነፉት ጠቅላይ ሚኒስትር ሰክሰስ ማስራ የስልጣን መልቀቂያ ማስገባታቸውን ዛሬ አስታውቀዋል። የአርባ ዓመቱ መሐመድ ደቢ ምርጫውን 61 በመቶ ድምፅ በማግኘት ማሸነፋቸው ሲታወቅ፣ ከነገ በስቲያ ሐሙስ በሚደረግ ሥነ ሥርዓት ቃለ መሐላ እንደሚፈጽሙ በመጠበቅ ላይ ነው። መሐመድ ዴቢ ለ30 ዓመታት አገሪቱን የገዙት አባታቸው ከሶስት ዓመታት በፊት በአማጺያን መገደላቸውን ተከትሎ አስራ አምስት አባላት ያሉት ወታደራዊ ሁንታ የሽግግር ፕሬዝዳንት አድርጎ ሾሟቸው ነበር። እርሳቸውም የአርባ ዓመት ዕድሜ ያላቸው ሰክሰስ ማስራ ከአራት ወራት በፊት ጠቅላይ ሚኒስትር ከመሆናቸውም ቀደም ብሎ የዴቢ ጠንካራ ተቃዋሚ የነበሩ መሆናቸው ይነገራል። በፕሬዚዳንታዊ ምርጫ 18.5 በመቶውን ድምፅ ብቻ አግኝተዋል። ተቃዋሚ ፓርቲዎች ማስራ ያገዛዙ መጠቀሚያ ናቸው ሲሉ ይከሳሉ። ማስራ ቀድመው አሸናፊነታቸውን አውጀው የነበረ ሲሆን ፓርቲያቸው ምርጫውን ጭምብል ሲል ጠርቶታል። ዓለም አቀፍ የሰብአዊ መብት ቡድኖችም ምርጫው ታአማኝም ፍትሃዊም እንዳልነበር ገልጸዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ የግል ጠበቃ የነበሩት ሩዲ ጁሊያኒ እና ሌሎች አስር ተከሳሾች በአሪዞና ግዛት በፕሬዚዳንት ጆ ባይደን አሸናፊነት የተጠናቀቀውን የ2020 ዓመተ ምህረት የአሜሪካ ምርጫ ውጤት ለመቀልበስ ሞክረዋል በሚል ለቀረበባቸው ክስ ጥፋተኛ ለመሆናቸውን አስታውቀዋል። የፍርድ ቤት መጥሪያን ላለመቀበል ለሳምንታት ሲሞክሩና በማኅበራዊ ሚዲያ አቃቢያነ ሕግ ላይ ሲያፌዙ የነበሩት ጁሊያኒ የ10000 ዶላር ዋስትና እንዲያስይዙ ታዘዋል። ጁሊያኒ ባለፈው አርብ በፍሎሪዳ ሰማንያኛ የልደት ቀናቸውን በማክበር ላይ ሳሉ የፍርድ ቤት መጥሪያ ተሰጥቷቸዋል። ጁሊያኒ ምርጫው ተጮርብሯል የሚል የሐሰት ወሬ በማሰራጨትና የምርጫ ባለሥልጣናት ውጤቱን እንዲቀይሩ በመገፋፋት የሚል ክስ ተመስርቶባቸዋል። በተጨማሪም በአሪዞናም ሆነ በሌሎች ግዛቶች የሚገኙ የሪፐብሊካን ፓርቲ የምርጫ ባለሥልጣናት ትረምፕ አሸናፊ እንደሆኑ እንዲያውጁ አበረታተዋል የሚል ክስ ተመስርቶባቸዋል። በአሪዞና በድምሮ 18 ግለሰቦች ላይ ክስ ተመስርቷል። በመጨረሻም በአሜሪካ በየቀኑ ወይም በየቀኑ በሚባል ደረጃ ማሪዋና የሚጠቀሙ ሰዎች ቁጥር በየቀኑ አልኮል ከሚጠጡት ሰዎች ቁጥር በልጦ መታየቱን አንድ አዲስ ጥናት አመልክቷል። ዛሬ ረቡዕ አዲክሽን በተባለውና በአሜሪካ የትንባሆ አልኮልና አደንዛዥ ዕፅን በተመለከተ በሚያደርገው ጥናት ተአማኒነት ባተረፈው መጽሔት የወጣው ጥናት እንዳመለከተው በእንደ አውሮፓውያን አቆጣጠር 2022 ዓመተ ምህረት የማሪዋና ተጠቃሚዎች ቁጥር ከጠጪዎች ቁጥር ለመጀመሪያ ጊዜ በልጦ ተገኝተዋል። በዓመቱ 17.7 ሚሊዮን ሰዎች በየቀኑ ማሪዋና ሲጠቀሙ አስራ አራት ነጥብ ሰባት ሚሊዮን የሚሆኑት ደግሞ በየቀኑ እንደሚጠጡ ጥናቱ ጠቁመዋል። በተደጋጋሚ ማሪዋና የሚጠቀሙቱ ለሱሱ እንደሚዳረጉና ከማሪዋና ጋር ተያይዞ ለሚመጣው ሳይኮሲስ ወይም ከእውነታ ጋር መጣጣም አለመቻልን ሊያስከትል እንደሚችልም ጥናቱ አመልክተዋል። አርባ በመቶ የማሪዋና ተጠቃሚዎች በየቀኑ እንደሚወስዱም ተመልክተዋል። በየግዛቱ ማሪዋና ለሕክምና ወይም ለመዝናናት በሕግ መፈቀዱ ለለውጡ ምክንያት እንደሆነም ተመልክተዋል። በፌዴራል ሕግ ማሪዋና መጠቀም አሁንም ክልክል ነው። ሆኖም ግን ከተመደበበት አንድ አደገኛ እጽ ደረጃ ዝቅ እንደሚያደርግ ፌዴራል መንግስቱ ፍንጭ ሰጥቷል። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተጠቃሏል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋሉ። እንግዲህ ወልደን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ የግንቦት 14 2023 ዝግጅታችንን ነው እየተከታተላችሁ የምትገኙት። አድማጮቻችን፣ እንዲሁም ተመልካቾቻችን ዛሬ ምሽት በምስልና ድምፅ ቅንብሩ ሴሴ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት። እንግዲህ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ቪኦ ኒውስ ካም በፌስቡክ ደግሞ አቶ ቪኦ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አልያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 202205999 በሁለት የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በደቡብ ኢትዮጵያ ማጎ ብሔራዊ ፓርክ ውስጥ አራት ሰዎች ከትናንት በስቲያ ሰኞ መገደላቸውን የዞኑ የሰላምና ጸጥታ መምሪያ አስታውቋል። ኢትዮጵያ ውስጥ አስጎብኝ ድርጅት ከፍቶ ሲሰራ የቆየ የስፓኝ ዜጋም ከሟቾች መካከል መሆኑን የቱሪዝም ሚኒስቴር ገልጸዋል። ዮናታን ዘብዴውስ ዝርዝሩ ልኮልናል። በደቡብ ኢትዮጵያ ክልል ማጎ ብሔራዊ ፓርክ ውስጥ የታጠቁ ግለሰቦች ከትናንት በስቲያ ሰኞ አደረሱት በተባለ ጥቃት አንድ ስፓኛዊ አስጎብኝና ፎቶ አንስን ጨምሮ አራት ሰዎች መገደላቸውን የአሪዞን የሰላምና ጸጥታ መምሪያ ኃላፊ አቶ ማታዶ ቤሩቢም ለቪዮኤ ተናግሯል። እዚህ የፋርክ ሽፌር ከዚ አሪ ተወላጅ ፋ ገደሉ ትላንት መንገድ ላይ ሙርሲ። ይሄን ግድያ ተከትሎ አንድ የሞተ ነበረ። አንዱ ጠፍቷል ተብሎ እሱን ፍለጋ የወረዱ አርሶ አደሮች ነበሩ። ወደ ውስጥ እሱን ፍለጋ በሄዱት ላይም ዳግም ሁለት ሰው ተገደለ። ከዛ በኋላ ያው በእኛ በኩል የነበረው ይሄ ነው። ያንን ደግሞ ያው ቱሪስት ውስጥ እዛ ሙርሲ ውስጥ የነበረ ቱሪስት ነው። እዛ ውስጥ በቶክስ እንደሞተ ነው። በውቀቱ የተገደለው ስፓኛዊ ቶኒ ስፓዳስ እንደሚባልና ላለፉት አስራ አንድ አመታት በኢትዮጵያ ውስጥ ውስጥም አስጎብኝ ድርጅት ከፍቶ መቆየቱን የቱሪዝም ሚኒስትር በፌስቡክ ገጹም ላይ ባወጣው መግለጫ ዛሬ አመልክቷል። ጥቃቱን ፈጽሟል የተባሉ ግለሰቦችም በቁጥጥር ስር መዋላቸውንም ሚኒስትሩ አስታውቋል። ቶኒ ስፓዳስ ርፍት ባሌ ኤክስፔዲሽን በሚባል የጉዞ ድርጅቱ አማካይነት ለፊልም ቀረጻም አስር የውጭ አገር ዜጎችን ይዞ ወደ ማጎ ብሔራዊ ፓርክ መሄዱንና በአካባቢ ነዋሪዎች መካከል ድንገት የተነሳ በተባለ ሁከት መካከል በመገኘቱ በህይወቱ ላይ ለደረሰው አደጋ መጋለጡን ሚኒስትሩ አመልክቷል። በፓርኩ ውስጥ አስራ አንድ የውጭ አገር ጎብኚዎች እንደነበሩ ያስታወቁት የጸጥታው ኃላፊ አቶ ማታዶም ለተስፋፋው ጥቃት መንስኤ የሆነው የፓርኩ ሹፌር መገደሉ መሆኑን አስረድቷል። የፓርኩ ሹፌር የተገደለውም መኪናውን አቁሞም ከኢስካውቶች ጋር እየሰራ ሳለ እንደነበረም የፓርኩ ኃላፊ አቶ አዴቦ መሰልም ለቪኦኤ ተናግሯል። የፓርኩ ሰራተኛ የልማት ስራ ላይ ያሉ ስካውትና አቆሞ እያለ ሽፎሩን ከመሀላቸው ይገላል። ማንነቱ ያልታወቀ ሰው ነው የገደለው። ከዛ ቀሪዎቹ ዱካን ተከትሎ ሲሄዱ ወደ ሙርሲ መንደር ይገባል እና ገዳዩ ሙርሲ ይሆናል መሰለህ ምናምን ብሎ እነሱ ላይ ቶክስ ይከብታሉ። ሙርሲዎቹ ቶክስ ከብቱ እንግዲህ ተከበዳ ድረሱልን የሚል ጥሪ ያቀረቡና የተወሰነ ሀይል ከባላቸው ይሄዳል። ቤተሰቦች ነበሩ። ከዛ እንግዲህ በነሱ ላይ ሲከፈት

ሌሎቹ አስራ አንድ ናቸው። ያው አንዱ የአስበኝ ሙ ባለቤት ሞተዋል። ያው ሌሎቹን አሁን በፍሌን ሸኘናቸው ነው። ቱሪስቱ የሞተው ውስጥ ሙርሲ ውስጥ ነው። ተኩስ ልውጥ አልነበረም። እሱን ለማጣራት አሁን የተያዙ መረጃዎችም አሉ። የተሰጡን መረጃዎች ስላሉ እሱን እናጣራለን። በእውቀቱ የተገደሉት ሦስቱ የአካባቢ ነዋሪዎች እንደነበሩና የስፓኛዊው ቶኒ ስፓደስ አስክሬን ወደ አዲስ አበባ መወሰዱን ኃላፊው ገልጿል። ቱ በቱሪስቶች ላይ ያነጣጠር እንዳልነበረም የቱሪዝም ሚኒስትሩ አስታውቋል። ቶኒ ስፓዳስ ጎብኚዎችን ወደ ኢትዮጵያ በማምጣትና በማስተዋወቅ ላከናወነው ተግባር ሚኒስተሩም ከፍ ያለም አክብሮት እንዳለውም ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈላቸው የሚገኘውን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ዮናታን ያስደመጠን የዕለቱን አብይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ላሊበላ ከተማ ይወስደናል። ትናንት ማክሰኞ በመከላከያና በፋኑ በፋኖ ታጣቂዎች መካከል በዓለም ቅርስ መገኘዋ ላሊበላ ከተማ አካባቢ በከባድ መሳሪያ የታገዘ የተኩስ ልውውጥ ሲደረግ መዋሉን የአካባቢው ነዋሪዎች ለአሜሪካ ድምፅ አስታውቀዋል። የአማራ ክልል ባህል ቱሪዝም ቢሮ የሕዝብ ግንኙነት ኃላፊ አቶ አበበ እምቢያለ የትናንቱን የተኩስ ልውውጥ ተከትሎ ያጋጠመ ጉዳት ስለመኖሩ የሚያውቁት ነገር እንደሌለ ገልጸው በክልሉ የተንቀሳቀሰው የተቀሰቀሰው የጸጥታ ችግር የቱሪዝም እንቅስቃሴውን እያወከው እንደሆነ ተናግረዋል። መስፍን አራጌ ዝርዝሩን ይዘዋል። ትናንት ማክሰኞው ግንቦታ 13 ቀን 2016 ዓመተ ምህረት በአማራ ክልል ሰሜን ወሎ ዞን ላሊበላ ከተማ አካባቢ በመከላከያ ኃይልና በፋኖ ታጣቂዎች መካከል ከስምንት ሰዓት በላይ የዘለቀ የተኩስ ልውጥ መካሄዱን ለደህንነታቸው በመስጋት ስማቸውን መጥቀስ ያልፈለጉ የላሊበላ ከተማ ነዋሪ በስልክ ለአሜሪካ ድምፅ ገልጸዋል። ይሰማናል የተኩስ ነው። አሁን ተኩስ ነው ከባድ መሳሪያ እየተኮሰ በማንና በማን ነው? አሁን ግጭቱ በፋኖና በመከላከያ ከከተማው አቅራቢያ ይተኮሳል ያሉት ከባድ መሳሪያ በሚፈጥረው ንዝረት በመሰንጠቅና ከጥገና መዘግየት ጋር በተያያዘ ወትሮም ችግር ውስጥ ባሉት ውቅሪ አብያተ ክርስቲያናት ላይ የከፋ ጉዳት እንዳያስከትሉ ሌላው የከተማ ነዋሪ ስጋታቸውን ተናግረዋል። ከቃስ ስንሰጀምረ ተኩሱ ይወጣሱ የለም ቤታችን ነገር በጣም ከባድ የሆነ ተኩሱ ይሰማል። ያው ቤተክርስቲያኑ ክልል ዙሪያ ነው። በመስመሩ ቤተክርስቲያኑ ዙሪያ ስለሆነ ያው ከላይ ሄዳ ከባድ መሳሪያ የሚተኮሰ እዛው ቤተክርስቲያኑ ጥግ አካባቢ ነው። እንግዲህ ይህንን ምን ያክል ጉዳት አድርሰውበታ የሚለው የሚያውቀው ባለሙያ ነው። ለምንም ቢባል ቅርሱ አካባቢ ያሉ ከአሁን ቀደም የነበሩ ችግሮች ቢኖሩበትም አሁን ያልከሸርተሩም ጋር በየጊዜው ከሚጨምረው የመንቀጥቀጥ ባህሪም ባለሙያ ስብራ ቀን አሁን ችግር ይደርስበታል። እንደኛ ግን እንደኛ አመለካከት ቤተክርስቲያኑ እንኳን ትልቅ ከባድ ተኩስ ይቅርና ቀለል ያለ መኪና እንዳያልፍ ይላሉ ባለሙያዎቹ። ግን ዛሬ በጣም ትልቅ በጣም እንትን ውቅር አብያተ መቅደሶቹ በእድሜ ብዛት በፀሐይና በዝናብ መፈራረቅ እንዲሁም በጥገና ችግሮች ከደረሰባቸው ጉዳት ለመታደግ በፈረንሳይ መንግስት የገንዘብና የሙያ ድጋፍ እንቅስቃሴዎች ቢጀመሩም ቀድሞ በኮቪድ ሉላ የወረርሽኝ ቀጥሎም በሰሜኑ ጦርነት አሁን ደግሞ በአማራ ክልል ከፋኖ ጋር በሚደረገው በትጥቅ የተደገፈ ግጭት የጥገና ስራው መጓተቱ ይታወቃል። በትላንቱ የተኩስ ልውውጥ ለጊዜው ላሊበላ ከተማ ውስጥ የሚገኙት አስራ አንዱ ውቅር አብያተ ክርስቲያናት ጉዳት ባይደርስባቸውም በቅርብ ርቀት ከሚገኙት መካከል በአጼ ካሌብ ዘመነ መንግስት እንደታነጸ የሚታመነውን ቀን ቀኒት ቅዱስ ሚካኤልን ጨምሮ ናኩቶ ለአብና አሸተን ማርያም የደረሰባቸው ጉዳት አለመታወቁ እንዳሳሰባቸው ሌላው አስተያየት ሰጪ አመልክተዋል። ከከተማው ወደ ውጭ ነው ወደ ገጠሩ አካባቢ ነው ወደ ቀን ቀኒት ሚካኤል ቤት አንበሳ ማርያም ቤት አንበሳ ማርያም ቤተክርስቲያናት ጥንታዊት ናት። እሷን በካሌብ የተሰራች ቤተክርስቲያናት እሷ ላይ ያረፈው ከባድ መሳሪያ እስካሁን ሰዓት ድረስ አልፈነዳም። እንዳለን ተቀምጧል። ቤተክርስቲያኑ ስር ላይ ነው ያረፈው። ግን ቢፈነዳ ቤተክርስቲያን ያቃጥለው ነበር። አምር ነው በጣም የአሜሪካ ድምፅ ላፍታ ያናገራቸው የሰሜን ወሎ ዞን ባህልና ቱሪዝም መምሪያ ኃላፊ ፀሐይ ነው ሲሳይ የተክስ ልውጡም ተከትሎ የደረሰ ጉዳት ካለ በባለሙያ ተጠንቶ ለህዝቡ ይፋ ይሆናል ብለዋል። ይህን ባለሙያ ስምር ይሰጠን እንዳረጋግን የአማራ ክልል ባህልና ቱሪዝም ቢሮ የህዝብ ግንኙነት ኃላፊ አበበ እምቢ ያለ በበኩላቸው የትናንት ማክሰኞ የተኩስ ልውውጥ ተከትሎ ያጋጠመ ጉዳት ስለመኖሩ የሚያውቁት ነገር እንደሌለ ገልጸው በክልሉ የቀጠለው የጸጥታ ችግር ግን የቱሪዝም እንቅስቃሴውን እንዳወከው ተናግረዋል። ሰላም ለቱሪዝም ፓስፖርት ነው ብለን እንጠራዋለን። እንደኛ በቱሪዝም ሰላም ባለመኖሩ ምክንያት የመጀመሪያው የተጎዳ የኢኮኖሚ ዘርፍ ቢኖር ቱሪዝም ነው። በዚህ ምክንያት ከፍተኛ የሆነ በዘርፉ ስራ ይዘው የነበሩ ግለሰቦች፣ ማህበራት በአሁኑ ሰዓት ወደ ስራ አጥነት እየተቀየሩ ነው ያሉ በዚህ አጋጣሚ እጃ ላይ ያሉ የታጠቁ ኃይሎችን የህዝብ ኃላፊነት፣ ሀገራዊ ኃላፊነት ተሰምቷቸው ለአካባቢው ሰላም ለአካባቢው ቅርስ ደህንነት ከፍተኛ የሆነ ህዝባዊ ኃላፊነትን መወጣት መቻል አለባቸው። ከማለዳው አንስቶ ሙሉ ቀን በዋለው የተኩስ ልውውጥ ባልታጠቁ ሰዎች ላይ ጉዳት መድረሱን አስተያየት ሰጪዎች ተናግረዋል። በተለይ የከባድ መሳሪያ ቅንቡላ ሲያርፍባቸው የነበሩ ስፍራዎች ከከተማው ውጭ በመሆናቸውና ወደ አካባቢውም ተንቀሳቅሶን ለማረጋገጥ ስለሚያዳግት የጉዳቱን መጠን በትክክል ማወቅ አልተቻለም ብለዋል። ያ እንደሞቱ አልታወቀም፣ ግን የቆሰሉት ደግሞ ከአንድ ከሰባት ከስምንት በላይ ናቸው። ሆኖም ከላሊበላ ከተማ 23 ኪሎ ሜትር ርቀት ላይ በሚገኘው የሸምሻ አውሮፕላን ማረፊያ አካባቢ ከባድ የተኩስ ልውጥ እንደነበር አስተያየት ሰጪዎቹ ጠቁመዋል። የአውሮፕላን በረራ ከትላንት ጀምሮ መቋረጡንም አስታውቀዋል። ይሁን እንጂ በአካባቢው ዛሬ የሚሰማ የተኩስ ድምፅ እንደሌለም አክለው ገልጸዋል። የዓለም አቀፉ የትምህርት የሳይንስና የባህል ድርጅት በምህፃሩ ዩኔስኮ የቅዱስ ላሊበላ ውቅር አብያተ ክርስቲያንን ጨምሮ በዓለም አቀፍ የሰው ልጆች ቅርስ ማህደር ከመዘገባቸው የኢትዮጵያ ቅርሶች ውስጥ ሶስቱ በአማራ ክልል ይገኛሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌን ለቀደመው ዘገባ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ትግራይ ክልል እንሻገራለን። ከትናንት በስቲያ ሰኞ በራያ ዘበ ወረዳ በተፈጸመው የሰባት ሲቪሎች ግድያ ፍትሕ ብንጠብቅም አሁንም ከአዋሳኝ አካባቢ የሚገኙ የአፋር ታጣቂዎች ምሽግ ቆፍረው ለግጭት እየተዘጋጁ ነው ሲሉ የራያ ዘበ ወረዳ አስተዳዳሪ ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከአፋር ክልል አዋሳኙ መጋላ ወረዳና ከአፋር ክልል መንግስት እንዲሁም ከፌዴራል ፖሊስ ኮሚሽን ስልክ በመደወልና የጽሑፍ የጽሁፍ መልእክት በመላክ ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ወልጌታ ጽባ ዝርዝሩን ይዟል። በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ለትላንት ማክሰኞ ግንቦት 13 ቀን 2016 ዓ ም አጥቢያ በከብት ጥበቃ ላይ የነበሩ ሰባት ሰዎች በአሰቃቂ ሁኔታ በጥይት ተደብድበው መገደላቸውን የወረዳው አስተዳዳሪ አቶ ተዘራ ጌታሁን ለአሜሪካ ድምፅ ተናግረዋል። የሟቾች የቀብር ስነ ስርዓት ትላንት ማክሰኞና ዛሬ ረቡዕ መፈጸሙንም ገልጸዋል። የግድያው ፈጻሚዎች ከአፋር ክልል ዘልቀው የገቡ ታጣቂዎች ናቸው ያሉት አቶ ተዘራ ሟቾቹ እረኞችም ከመኖሪያቸው ራቅ ብለው ከብቶችን በጋራ በሚያሰማሩበት የኡርና ባህላዊ ጥበቃ ላይ እንደነበሩ አስረድተዋል። ትናንት የተፈጸመው ድርጊት በጣም አስቃቂ፣ ሌሊት ያው በጥይት ጨፍጭፈዋቸው ሄደዋል። የአፋር ታጣቂ ሀይሎች እንደሆኑ ናቸው የምንገምተው። ከዛ በኋላ በስተጀርባው ምን አለ የሚለውን ነገር ያው የሚመለከተው አካልም እየተከታተለው ነው። አመጣጣቸውም በዛ አካባቢ ስለሆነ የአፋር ታጣቂዎች እንደሆኑ ነው የምንገምተው። እነዚህ ከብቶችን ለመጠበቅ እያሉ ነው የጨፈጭፏቸው። በጥይት ነው። ዘግናኝ ነው ድርጊቱ። በጣም አሳዛኝ ነው። እንኳን ለሰው እንደዚህ አድርገን ልትጨፈጭፍና ልታንሰውም የማትችል ድርጊት ፈጽሞ ሄደዋል። ሲጠብቋቸው የነበሩ ከብቶቻቸው እስኪ ወደ የቤታቸው አልተመለሱም፣ ተዘርፈው እንደሄዱ ናቸው። ህይወታቸው ካጡ ሰባት ሰዎች ውስጥ አምስቱ የአስራ አንድ አመት ልጅ ጨምሮ በአዳጊነት እድሜ ክልል የሚገኙ ለጋዎች እንደነበሩ አስተዳዳሪው ተናግረዋል። ተደጋጋሚ ለማድረግ ብዙ የእርቅ ስነ ስርዓት ለማድረግ ሞክረን ነበር። ይሳካል እናቻለን አሁንም ትንኮሳ ብቻ ሳይሆን ጭፍጨፋ ተፈጽሞብን እንትንያለን። ስለዚህ መንግስት በቁጥጥር ስር ውለው የህግ ፍርዳቸውን እንዲያገኙ እንጠብቃለን። ከዚህ ውጭ ያው ህዝቡ በጣም በመራር ሀዘን ነው ያለው። ሁኔታው ወደ ወደ ከፋ ሳይሸጋገር እነዚህ ግፈኞች በቁጥር ስራ ውለው የህግ ቅጣት የሚያገኙበት ሁኔታ ማሸኳይ እንፈልጋለን ማለት ነው። እኛ የምንጠብቀው አሁንም እነዚህ ግፈኞች አሳልፈው ይሰጥኗል ማለት ብለን ነበር እየጠበቅን የነበር ነው። ይሄን ግን ማድረግ አልቻሉም። ጭራሽ ቦታ ይዘው ለውጊያ እየተዘጋጁት ነው ያሉት አሁንም ማለት ነው። አጋጣሚ በዛ እዛ ቦታ አሁን ነው ኮሚኒኬት እያደረግኩ ያለሁት። የተጎጂ ቤተሰቦችን በጉዳዩ ላይ ለማናገር ያደረግኩት ጥረት በከባድ ሐዘን ውስጥ መሆናቸውን በመግለጻቸው አልተሳካም። በግድያው ቤተሰቦቻቸውን ላጡ ቤተሰቦች ሐዘኑን የገለጸው የትግራይ ክልል ጊዜያዊ አስተዳደር ትላንት ባወጣው መግለጫ የአፋር ክልላዊ መንግስትና የፌዴራል ፖሊስ በጥቃት ፈጻሚዎች ላይ የህግ ተጠያቂነት ለማረጋገጥ እንዲሰሩ ጥሪውን አቅርቧል። የትግራይና የአፋር ክልሎች አዋሳኝ የሆነውን የመጋለ ወረዳ አስተዳዳሪ አቶ አሊ ያሲንን ስለ ጉዳዩ በስልክ ጠይቀናቸው ስለ ክስተቱ መረጃ እንደሌላቸው ገልጸዋል። ከአፋር ክልላዊ መንግስትና ከፌዴራል ፖሊስም ምላሽና ማብራሪያ ለማግኘት ስልክ በመደወልና የጽሑፍ መልእክት በመላክ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃም መቐለም። ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር በቀይ ባህር የንግድ መስመር ላይ ያጋጥመው አለመረጋጋት ኢትዮጵያ ወደ አውሮፓ ገበያ የምትልከው የቡና መጠን እንዲቀንስ ማድረጉን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የመስሪያ ቤቱ ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በቀይ ባህር ዓለም አቀፍ የንግድ መስመር ላይ የተከሰተው ቀውስ አገሪቱ ወደ አውሮፓ ገበያ በምትልከው የቡና መጠን ላይ ተጽዕኖ መፍጠሩን አውስተዋል። ለአብነትም ወደ ጀርመን ሲላክ የነበረው የቡና መጠን በግማሽ መቀነሱንም ጠቅሰዋል። ገብረ ሚካኤል ገብረ መድን ዝርዝር አለው። በእስራኤልና በሐማስ ታጣቂ ቡድን መካከል የተቀሰቀሰውን ጦርነት ተከትሎ በየመን የሚገኙት የሑቲ ታጣቂዎች በቀይ ባህር ዓለም አቀፍ የንግድ መስመር ላይ የሚያልፉትን መርከቦች ማጥቃት ጀምረዋል። በዚህም የተነሳ በመስመሩ ላይ የሚደረገው የዓለም ንግዳዊ እንቅስቃሴ መስተጓጎል ገጥሞት ቆይተዋል። ይኸው የቀይ ባህር ጸጥታዊ ቀውስ በኢትዮጵያ የቡና ወጪ ንግድ ላይም ተጽዕኖ መፍጠሩን የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ ተናግረዋል። ካቸውን የቡና መጠን እንዲቀንስ አድርጉብናል ማለት ነው። በዋናነት ወደ ዩሮፕና አሜሪካ የሚሄዱት የቡና ምርቶቻችን በዛ ሳይድ የሚሆን ስለሆኑ ማለት ነው። ለምሳሌ አሁን የጀርመን ከሀያ አራት ሺ ቶን ቡና መጠባብና በዚህ ሰዓት የወሰደችው አሁን ላይ ወደ አስራ ሁለት ሺ ቶን ቡና ነው የወሰደችው። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየት የሰጡት የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦም የቀይ ባህር ቀውስ በቡና ንግድ ላይ ከፍተኛ ተጽዕኖ መፍጠሩን ገልጸው በተለይም ባለፉት ጥርና የካቲት ወራት አካባቢ ሁኔታው ፈታኝ ነበር ብለዋል። ሰዎቹ ቡኪንግ ይሰጡህና ካንስል ያደርጉታል። ያማን ትንም መስመሩ ሴት ካልሆነ እያዩ ነው የሚመጡት። እኛም ፈርተን ስልክ አልነበረ። ምክንያቱም እዛ ጅቡቲ በጣም ሙቀታሉ። እዛ ሄዶ ከቆየ ቡና ሙሉ ለሙሉ ይበላሻል። እዛ ተቀምጦ ከቆየ ይበላሻል። ቡናውም አዎ አንደኛ ኮስታ ኮስቱን በላይ ግን ቡናው ይበላሻል። በቀይ ባህር ጸጥታዊ ቀውስ ምክንያት በተለይም በአውሮፓ የቀነሰውን የቡና ገበያ ለማካካስ ኢትዮጵያ በኤስያ ክፍለ ዓለም አዲስ ገበያዎችን ማፈላለግ መጀመሯን ዶክተር አዱኛ ጠቁመዋል። በዚህ መሠረት ወደ ጃፓን፣ ኮሪያ፣ ቻይና እንዲሁም ሳውዲ አረቢያ ቡናን በመላክ ችግሩን መቋቋም ችለናል ብለዋል። ከቀይ ባህር ቀውስ ጋር በተያያዘ የተፈጠረው የኮንቴይነር እጥረት ንግዱን እንዳያስተጓጉልም ሌሎች አማራጮች በሥራ ላይ መዋላቸውን የባለሥልጣኑ ዋና ዲሬክተር አስገንዝበዋል። በዚህም ዓመታዊ የገቢ እቅዱን ማሳካት እንደተቻለ አስረድተዋል። በዋናነት ቀይ ባህር ላይ ያለው ችግር ኢምፖርት ችግሮች እንዲኖር ሀገራችን ላይ የኮንቴነር ችግሮች እንዲፈጠሩ አድርጓል። እዚህ የኮንቴነር ችግሮችን ደግሞ አርባ አምሳ መኪና አንድ ላይ በፌዴራል ፖሊስ አሳጅበን ከጅቡቲ ድረስ አስወስደን እዚህ የኮንቴነር ችግሮችን የባቡር ችግርንም በዛ መሰረት ነ በመቅረፍ በቂ ምርት ወደ ጅቡቲ እንዲሄድ አድርገናል። ሌላው ከዚህ በተጨማሪ በመጀመሪያ ጊዜ በፕሌን በካርጎ ቡናዎችን ስንልክ ቆይተናል ማለት ነው። እነዚህን አማራጮችና አሰራሮች በመጠቀም አሁን ላይ አንድ ቢሊዮን ዶላር ላይ ደርሰናል። ከአምና አንጻርም ስንመለከት በመጠን ከዘጠኝ ሰላሳ ሺህ ቶን በላይ ወደ ውጭ ልከናል ማለት ነው። የሲዳማ ቡና ዩኒየን ስራ አስኪያጅ አቶ ጸጋዬ አኔቦ ደግሞ የቀይ ባህር ቀውስ ያስከተለውን ችግር ለመቋቋም የተወሰዱት አማራጮች ውጤት ማምጣታቸውን ተናግረው፣ አማራጮቹ ግን ተጨማሪ ወጪ ማስከተላቸው አልቀረም ብለዋል። ረጅም መንገድ ነው የሚሄዱታን እንደዚህ በደቡብ አፍሪካ ርቆስ ለሚሄዱ አዲሽናል ኮስታል ተጨማሪ ጊዜም ይወስዳል። በእስራኤልና በሐማስ ታጣቂ ቡድን መካከል የተቀሰቀሰው ጦርነት ከሰባት ወራት በላይ ሲያስቆጥር የእሱ ክትያ የሆነው የቀይ ባህር ቀውስም የዓለም ንግዳዊ እንቅስቃሴ ስጋት ሆኖ ቀጥሏል። ኢትዮጵያ ወደ ውጭ ከላከቻቸው ምርቶች በዘጠኝ ወራት ውስጥ ከ2.5 ቢሊዮን ዶላር በላይ ገቢ ማግኘቷን ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸርም የ122 ሚሊዮን ዶላር ቅናሽ እንዳለው የንግድና ቀጣናዊ ትስስር ሚኒስቴር ትናንት ለአሜሪካ ድምፅ ማስታወቁ ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድኅን አዲስ አበባ። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አዲስ አበባ ላይ አሁን ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል። እኛ ባለንበት ዋሽንግተን ዲሲ ደግሞ ከቀኑ 8 ሰዓት 29 ደቂቃ ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን አንድ ዘገባ እንሻግራለን። እንደ አውሮፓውያኑ የዘመን አቆጣጠር ከ2008 ወዲህ ዋይት ሃውስ ለመጀመሪያ ጊዜ የሚያስተናግደው የአፍሪካ መሪ ሊቀበል ነው። ዩናይትድ ስቴትስን የሚጎበኙት የኬንያው ፕሬዚደንት ዊልያም ሩቶ ልዩ ፕሬዚደንታዊ የራት ግብዣና አንዳንድ ሁነኛ ስምምነቶች ይጠብቃቸዋል ሲል የዋይት ሃውስ አስታውቋል። ሌላው ከውይይቱ ጠረጴዛ የተቀመጠው የናይሮቢ እቅድ ኬንያ የሰላም አስከባሪ ኃይሏ ወደ ሄይቲ የመላክ ፈቃዷን ከገለጸች በኋላ የዋሽንግተንን ልግስና እና ተጽዕኖ መጠቀም ነው። የአሜሪካ ድምፅ አኒታ ፓውል ከዋይት ሃውስ ያደረሰችንን ዘገባ አሉላ ከበደ እንደሚከትለው አቀናብሮታል። የዋይት ሃውስ ላለፉት 16 ዓመታት የሚጠጋ ጊዜ ለአፍሪቃ መሪዎች ተዘግቶ የቆየውን የፕሬዝዳንታዊ ጉብኝት ዕድል ለመክፈት የኬንያውን ፕሬዝዳንት የመረጠባቸውን ሦስት ምክንያቶች ለአሜሪካ ድምፅ ገልጠዋል። እነዚህም ሁለቱ መንግስታት በዲሞክራሲያዊ ሥርዓት ላይ የሚጋሩት እምነትና የግሉን ዘርፍ ለመጠቀም ተመሳሳይ አካሄዶችን የሚያራምዱ መሆናቸው ሲሆኑ ዋናው ምክንያት ግን አዲሷ የባይደን አስተዳደር ከፍተኛ የአፍሪካ ፖሊሲ አውጪ ለአሜሪካ ድምፅ እንደገለጡት ኬንያ በቅርቡ አንድ ሺህ የደህንነት መኮንኖችን ወደ ሄይቲ ለመላክ በወሰደችው ውሳኔ ራሷን ወደ ዓለም አቀፉ መድረክ ለማቅረብ ያሳየችው እርምጃ ነው። ኬንያን የመረጥነው በተወሰኑ ምክንያቶች ነው። የመጀመሪያው ምክንያት የኬንያና የዩናይትድ ስቴትስ አጋርነት ከክልላዊ ጉዳዮች ተሻግሮ ዓለም አቀፋዊ ይዘት ወዳላቸው ጉዳዮች በማደጉ ነው። ኬንያውያን ከክልላቸው ባለፈ ጉዳይ የመሪነት ሚና ለመጫወት ባሳዩት ተምሳሌት በእጅጉ ተደስተናል። እንደ ተንታኞችም እምነት ይህን መሰሉ መንግስታዊ ጉብኝት ትልቅ ስፍራ የሚሰጠው ጉዳይ ነው። ይህ ፕሬዚዳንታችን ሊሰጡ የሚችሉት ከፍተኛው ዲፕሎማሲያዊ ክብር ነው። በመሰረቱ በጣም የሁለቱ ወገኖች መቀራረብና የሁለትዮሽ ግንኙነታቸው አስፈላጊ ደረጃ አመላካች ነው። እንበልና ኬንያ በቅርቡ በዋይት ሀውስ መንግሥታዊ ጉብኝት ካደረገችው ጃፓን ደረጃ ማድረስ አሁን በገለጽኳቸው ምክንያቶች በሙሉ ለአንድ አንጋፋና ረጅም ዘመን የዘለቀ የደህንነት ግንኙነት ለመሠረተች አጋር አገር የምንሰጣቸው እድሎች ማግኘት ለኬንያ በጣም አስፈላጊና ምሳሌያዊነቱም የጎላ ነው ብዬ አስባለሁ። ብራውን አክለው እንዳስረዱት አስተዳደሩ ጉብኝቱን ተጠቅሞ እንደ ቴክኖሎጂ፣ የአየር ንብረት ጥበቃ፣ የዕዳ ፎይታና የጤና ጉዳዮችን የሚመለከቱ ስምምነቶችን ለመድረስ ያለመ ውጥን ይዟል። በሌላም በኩል ዋሽንግተን ለሄይቲ የጸጥታ ተልእኮ የ300 ሚሊዮን ዶላር ድጋፍ ማጽደቋን አመላክታለች። በቅርበት አብረናቸው እየሰራን ነበር። እንደምታውቁት ለተወሰኑ ወራት የዘለቀ እቅድ ተይዞ ነበር። ለአተገባበር የሚያግዝ ጽንሰ ሀሳብ መንደፍም ከዓለም ዙሪያ የተውጣጡ የፖሊስ ባለሙያዎች የሚሰማሩበትን ስራም ይጨምራል። ኬንያ በተናጥል ብቻዋን እንድታሳካው የታለመ ጉዳይ አይደለም። የኬንያው ፕሬዚዳንት ዊልያም ሩቶ የጉብኝታቸው የመጀመሪያ መዳረሻ ባደረጓት አትላንታ ላይ በሰጡት አስተያየት የዩናይት ስቴትስን እርዳታ በተመለከተ የአፍሪቃ ሀገራት ዕዳ የሚበዛውም የዓለማችን ትልቋ አበዳሪ ቻይና ያበደረቻቸው ነው። መልክ ማስያዙን ቅድሚያ የሚሰጡት ጉዳይ መሆኑን ተናግረዋል። በአንጻሩ ናይሮቢ የሚገኙ የሰብአዊ መብት ተሟጋቾች ለአሜሪካ ድምፅ እንደገለጡት የዩናይት ስቴትስ መሪዎች በሄይቲው ተልእኮ ግንባር ቀደም የሆኑት የኬንያ ፖሊሶች በሀገር ውስጥ የሚፈጽሟቸው የመብት ጥሰቶች ጉዳይና እንዲሁም በጾታ ጉዳይ ትኩረት የሚነፈጉ ወገኖችንና እያሽ እያሽቆለቆለ ነው ያሉትን የመገናኛ ብዙኃን ነጻነት አስመልክቶ የቀረበው የሕግ ረቂቅ ያሳደረው ስጋት እንደሚያሳስባቸው ተስፋ ያደርጋሉ። ይህም በብዙ ምክንያቶች፣ በአስተዳደር በሰብአዊ መብቶች ጥበቃና በሕግ የበላይነት በሚመለከቱ ጉዳዮች ላይ ትኩረት ለማድረግ እንደ ጥሩ አጋጣሚ ነው የምናየው። ዩናይትድ ስቴትስም ሆነች ኬንያ በመሰረቱ ራሳቸውን በእነዚህ እሴቶች እንደሚያምን አገር ያቀረቡ ናቸው። እናም መንግስታዊ የራት ግብዣ በእነኚህ ጉዳዮች ላይ ትኩረት ለማድረግ መልካም አጋጣሚን ይፈጥራል። ይህ ሁሉ ነው እንግዲህ የፊታችን ሐሙስ በሚከናወነው በዚያ መድረክ እውን ሆኖ የሚገለጠው። አሉላ ከበደን አመሰግናለሁ። እያዳመጣችሁ ያላችሁት በ1925ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዴሞክራሲ በተግባር ነው። ከዩናይትድ ስቴትስ መራጮች ከግማሽ በላይ የሚሆኑ ሴቶች ናቸው። በዚህ ዓመት የሚካሄደው ፕሬዚደንታዊ ምርጫ እጩ ተወዳዳሪ የሆኑት ጆ ባይደን እና ዶናልድ ትራምፕ የሴት መራጮችን ድምፅ ለማግኘት እያደረጉት ያሉትን ጥረት ቃኝቶ ስካት ስተርንስ ያደረሰንን ዘገባ ስመኝሸ ቆየት አሰማናለች። በዘንድሮ የአሜሪካ ፕሬዝዳንታዊ ምርጫ አብዛኛው የሴት መራጮችን ማዕከል ያደረገው ዘመቻ ያተኮረው በጽንስ ማቋረጥና በስነ ተዋልዶ መብቶች ላይ ነው። ነገር ግን የአሜሪካ ሴቶች ከጽንስ ማቋረጥ በላይ የሆኑ ጉዳዮችም ያሳስቧቸዋል። ስለሆነም የምርጫ ዘመቻዎቹ እንደ ኢኮኖሚ፣ የጤና እንክብካቤና ወንጀል በመሳሰሉ ሰፋ ያሉ ጉዳዮች ላይም የሴቶችን ትኩረት ለማግኘት እየሞከሩ ነው። በሚኒሶታ ግዛት ነዋሪ የሆነችው ረቤካ ጄንሰን ፕሬዚዳንት ጆ ባይደን ትክክለኛ ውሳኔዎችን ስላደረጉ ምስጋና ይገባቸዋል ትላለች። እኔ እንደማስበው የአካባቢ ጉዳይ በጣም አስፈላጊ ነው። ኢኮኖሚና የጤና አገልግሎትም በጣም አስፈላጊ ይመስለኛል። በሙያዬ ነርስ ነኝ እና አሁን ድረስ ስራ ቦታዬ ላይ ኮቪድ መኖሩን አያለው ሰዎች የወረርሽኙን ጊዜ አልፈናል ይላሉ ነገር ግን እንደሱ አይደለም። አሁንም በዛ ጊዜ ውስጥ እያለፍን ነው። ስለዚህ በዋይት ሐውስ ውስጥ ስለ ሳይንስ የሚያምን ሰው መኖሩ ጥሩ ነው ብዬ አስባለሁ። በኔቫዳ ግዛት ደግሞ ጁሊ ቤምብ ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን እንዲመለሱ ትፈልጋለች። ለምጣኔ ሀብቱ ጥሩ ነበሩ። ጦርነት አልነበረም። ስምምነት ነበር። ሰላም ነበር። ሁላችንም እንሰራ ነበር። የነዳጅ ዋጋ መደበኛ ነበር። በአጠቃላይ አስደናቂ ሰው ነበሩ። ሀገራቸውን ይወዳሉ፣ ጥሩ ሰው ናቸው። ቤተሰባቸውንም ለጥሩ ደረጃ አብቅተዋል። ስለዚህ እንመልሳቸዋለን። ባይደን በሴቶች ጤና ምርምር ላይ ያተኮረ የዋይት ሀውስ እንቅስቃሴ በመጀመር ሴት መራጮችን ለመሳብ እየሞከሩ ነው። በሕክምና ዘርፍ ውስጥ ያሳካናቸውን አዳዲስ ግኝቶች አስቡ። ነገር ግን ሴቶች ላይ ትኩረት ያደረጉ አልነበሩም። ጥናቱ እናንተ ጋር ለመድረስ በጣም ከፍተኛ ጊዜ ወስዷል። የባይደን ዘመቻ ለእናቶች ቀን የትራምፕን ስደተኛ ቤተሰቦች የመለያየት ፖሊሲ የሚነቅፍና መራጮችን ለእናቶቻችሁ አንድ ውለታ ዋሉላቸው፣ ትራምፕን አስቁሙ የሚል ማስታወቂያ በማህበራዊ ሚዲያ ላይ አሰራጭቷል። ትራምፕ በበኩላቸው ከወግ አጥባቂ ክርስቲያን ሴቶች ጋር ባደረጉት ስብሰባ በአውሮፓ ሰላምን እንደሚያመጡ ተናግረዋል። የፕሬዚደንትነት ምርጫውን ካሸነፍኩ በኋላ ብዙም ሳልቆይ ወደ ዋናው ኦቫል ቢሮ ከመድረሴ በፊት በሩሲያና በዩክሬን መካከል ለሚካሄደው አስከፊ ጦርነት እልባት አመጣለሁ። ከዚህም በተጨማሪ ትራምፕ በወንጀልና በስደት ዙሪያ በሚያስተላልፏቸው ጠንከር ያሉ መልእክቶች የሴት መራጮችን ቀልብ ለመግዛት እየጣሩ ነው። ከከተማ ወጣ ብለው ከሚኖሩ የቤት እመቤቶች ጋር እስማማሉ። ምክንያቱም እነሱ ደህንነታቸው ተጠብቆ መኖር ይፈልጋሉ። ነገር ግን ጌጣጌጦቻቸውን ይዘረፋሉ። ቦርሳቸውን፣ የኤሌክትሮኒክስ እቃዎቻቸውን፣ ሰዓቶቻቸውን እንዲሁም ገንዘቦቻቸውን ይወስዱባቸዋል። ከዚያ ሰዎቹ ይመጡና እናምን ተፈጠረ ይሏችኋል። ሕገ ወጥ የውጭ ሀገር ወንጀለኞች በየመስኮታችሁ ስር እየተሳቡ ቤታችሁን እንዲዘርፉ ካልፈለጋችሁ እምነት የማይጣልበት ጆ ባይደንንና ሊያደርሱ የሚችሉትን ጉዳት በተሻለ ፍጥነት ለማስወገድ ድምፅ መስጠት አለብን። እንደ አውሮፓውያን አቆጣጠር ከ1980 ወዲህ በሁሉም የአሜሪካ ፕሬዝዳንታዊ ምርጫዎች የሴት መራጮች ቁጥር ከወንድ መራጮች ቁጥር እንደሚበልጥ የአሜሪካ ሴቶችና ፖለቲካ ማዕከል የተሰኘ ተቋም መረጃ ያሳያል። ፒው የተሰኘው የህዝብ አስተያየትና መረጃ አሰባሳቢ ተቋምም እንደ አውሮፓውያን አቆጣጠር በ2020 በተካሄደው ፉክክር ባይደን ከሴቶች ያገኙት ድምፅ ከትራምፕ በ11 ከመቶ እንደሚበልጥ አመልክቷል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ወደ ቀጣዩ ዝግጅት ስንሻገር ኤልሳቤት ድንቁ በሙያ መምህርትና ጋዜጠኛ ናት። ከአንድ ዓመት በፊት ተኩል ከአንድ ዓመት ተኩል በፊት ይቅርታ፣ በምዕራብ ኦሮሚያ ክልል በወንጭ ወረዳ በጨበው የገጠር መንደር ውስጥ በአካባቢው የመጀመሪያውን ቤተ መጻሕፍት ከፍታለች። ኤደን ገረሞ ከኤልሳቤጥና ከሰናይ ተግባሯ ተጠቃሚ ከሆኑ ሰዎች ጋር ያደረገችው ቆይታ በመቀጠል ይቀርባል። መምህርትና ጋዜጠኛ ኤልሳቤጥ ድንቁ ቤተሰቦቿ ተወልደው ባደጉባት በምዕራብ ኢትዮጵያ ወንጭ ወረዳ በጨቦ መንደር ውስጥ የአባቷ ንብረት በሆነ ስፍራ ላይ ለአካባቢው ሕጻናት ከመጽሐፍት ጋር እንዲተዋወቁ ማድረግ ትችላለች። አዲስ አበባ በብዛት ስታይ ሕጻናት ልጆች ጎዳና ተዳዳሪ ሆነው ታያለች። ተማሪ የነበሩ ልጆች ሰው ቤት ሰራተኛ ሆነው፣ ወይ አንቺ ሰራተኛ ፈልገሽ ደላላ ጋ ስትሄጂ ተማሪዎችን ታያለሽ፣ ህፃናትን ታያለሽ። እና ያነገር ነገር ሁሌ ልቤን ይነካኛል። አያለሁ፣ ዘመዶች አሉኝ ገጠር ውስጥ ዘመዶች አሉኝ። የሆነ ቦታ ላይ ትምህርታቸው ይገታል። ከትምህርት ይልቅ ወደ ስራ ታያለሽ። እና ሁሌ ያ ነገር በጣም ነው ማዝ ነው ክፍለ ሀገር ሲሄድ የሆነ ቦታ ሄጅ ያነሳ አዲስ አበባ ውስጥ ያለውን ሁኔታ ሳይ በጣም ነው የሚያሳዝነው። እና ሁሌ መቼ ነው ትምህርታቸው የሚቀጥለው? የእኛ አባቶች ገጠር ነው ያደጉት ተምረው ዩኒቨርሲቲ ደረጃ ድረስ ደርሰው ትልቅ ስራ ሰርተው ለሀገር ያገለገሉ ሰዎች ናቸው። እነሱ ከወጡበት ሀገር ያ ነገር ያ ልምድ ቀርቶ እነዚህ ልጆች አሁን ትምህርታቸው ተቋርጦ በየሀገሩ በማያውቁት ሀገር፣ በባዕድ ሀገር፣ በባዕድ ቤት እየተንከራተቱ ያሉ ልጆችን ምንድን ነው ማድረግ የምንችለው? እኔ አሁን በጣም ሰፊ ነው ኢትዮጵያ ሰፊ ነው። ግን አትሊስት እኔ በሙያዬ መምህርት ነኝ አውቃለሁ። ማንበብ ምን ያህል ጥቅም ለልጆች እንዳለው ትምህርት ምን ያህል ጥቅም እንዳለው አውቃለሁ። ግን ያለውን ከፍተኛ ችግር አጠቃልዬ መቅረፍ ባልችል እዛው እናታቸው የትምህርትን ጥቅም አውቃ ልጆቿን ወደ ትምህርት ቤት መላክን የምትቀጥልበት መንገድ ምንድን ነው ማድረግ የምችለው? በቃ ሁሌ ያ ነገር ነበር ውስጥ ያለው። ኤልሳቤጥ በዚች አነስተኛ የገጠር መንደር ውስጥ ቤተ መጽሐፍትን ለመክፈት ስታልም ሕፃናቱን ለመማረክና ለማበረታታት ከሻይ ቡና ይልቅ የልጆች መጫወቻ መገንባትን ነበር የመረጠችው። ላምን ችግር መጣ መሰለሽ እነዚህ ልጆች መጽሐፍ ምን እንደሆነ አያውቁም። እውነት ለመናገር በጣም ሪሞት የሆነ ቦታ ስለሆነ ትምህርት ቤቶችን ያው ዋናው የትምህርት ሁኔታ ከመስጠት ውጭ ይህ ቤተ መጽሐፍት የሚለው ነገር ብዙ አይታወቅም። ልጆች ከትምህርት ቤት ሮጠው ቤተ መጽሐፍት ሳይሆን ወደ ስራ ነው ከዛ። ስለዚህ እነዚህ ልጆች መጽሐፍ መጥተው እንዲያነቡልን ምን እናርግ ተባለ እና በቃ ሻይ እናዘጋጅላቸው፣ ለእናቶቹም እንደዚህ አንዳንድ ነገሮች እያደረግን ልጆቻቸውን ይዘው እንዲመጡ እናርግ ተባለ። እኔ ደግሞ በእውነት እኔ ምንድን ነው አላማዬ መጽሐፍ ብሎ እንዲመጡ ነው የፈለግኩት። በቃ ከዛ በኋላ በፍጹም በምግብማ አናታልላቸውም። ይህን አልቀበልም ሌላ ነገር መፈለግ አለብን ብዬ ሳስብ ምንድን ነው መጫወቻ ቦታ የሚባል ነገር የለም እዛ ቦታ ዥዋዥዌ አይተው አያውቁም። እነዛ ልጆች ሸርተቴ አይተው አያውቁም። በአይኔን ያየሁት እንዴት ሁኔታውን ያ ነገር ስናረገው ያየሁትን ነገር ነው አሁን የምገልጸውና፣ ብቻ እነዛ ልጆች የሚጫወቱባቸውን ነገሮች አያውቁም፣ አይተው አያውቁም። ምክንያቱም ከዛ ቦታ ተነስተው ሄደው አያውቁም። ምናልባት አንዳንዶቹ ወይ አዲስ አበባ ወይ ከተማ ላይ ሄደው አይተው ሊሆን ይችላል። እኔ ግን የገጠሙ እንደዛ አይነት ልጆች አልነበሩም። እና ከዛ መጫወቻ እናርግ ተባለ። ቤተ መጽሐፍቱን ለመክፈት የወላጆቿ እና የቤተሰቦቿ ሚና ከፍተኛ መሆኑን ገልጻ በተለያዩ ሁኔታዎች ድጋፍ እንዲያደርጉላት ሕልሟን ያጋራቻቸው ሰዎች በትውልዱ ላይ ተስፋ መቅረጣቸው ማስተዋሏ እንዳሳሰባትም ገልጻለች። በእውነት ለመናገር እኔም መምህርት ነኝ፣ የልጆች እናት ነኝ። ኢትዮጵያ ነው የምኖረው። እንኳን የመጫወቻ የምገዛበት ምን ብር የለኝም። ምንድን ነው ያሰብኩት? ሰዎችን ማሳተፍ ነው። ከቤተሰቦች ውጭ ያሉ ሰዎች እነሱም እንዲሳተፉና ባለቤት ነን ብለው በቃ እንዲያግዙኝ ስራዬን እንዲያደንቁልኝ በቃ ፈለግኩ። እና አንዳንድ ሰዎችን ሳናግር ማንም አልገባው በእውነት ምንድን በብዛት ያሉኝ ነገር አሁን ያምን የአሁን ልጅ እባክሽ፣ አሁን ላይብረሪ መጥቶ ያነባል ብለች ነው በቃ ውስጤ ወደ ታች ዝቅ የሚያደረግ ነገር ነው ነገሩ። በወንጭ ወረዳ በጨቦ መምንደሬት የተከፈተው አነስተኛው ቤተ መጻሕፍት ቅዳሜና እሁድ ከገበያና ከቤተክርስቲያን መልስ ወላጆች ልጆቻቸውን ወደ ቤተ መጽሐፍቱ እንዲልኩ በመቀስቀስና በማበረታታት እንዲሁም ማህበረሰቡን የቤተ መጽሐፍቱ ጠባቂና ባለቤት በማድረግ ብዙ ልጆች ከመጽሐፍትና ከጨዋታ ጋር እንዲተዋወቁ ማድረግ መቻሉን ኤልሳቤጥ ትገልጻለች። አርሶ አደር ሰለሞን ደስታ የአካባቢው ነዋሪና የቤተ መጽሐፍቱ ቁልፊያጅ ናቸው። የልጆቹን የማንበብ ክህሎት ከፍ እያለ በመሄዱ ሕጻናቱና የአካባቢው መምህራን ደስተኛ ናቸው ይላሉ። አስተማሪም ሌላ ነው አስተማሪ አለች። ልጆችን ማር አሉ ጫወታሉ። እንደዛ ነው የሚጫወቱት። ደስ ይላሉ የሚጫወቱት ጫወታም አሉ የሚያንበቡት ሰዓት አሉ

ጋዜጠኛና መምህርት ኤልሳቤት ድንቁ ከቤተ መጽሐፍቱ ግንባታ በተጨማሪም ሰማያዊ ዣንጥላ የተሰኘች የልጆች መጽሐፍ ደራሲም ናት። መነሻ ምንድን ነው መሰለች? በእውነት እናቴ በጣም ዣንጥላ ትወዳለች። ዣንጥላና በቃ ዣንጥላዋን የሚነካባት ሰው አትወዱም። እና ሁልጊዜ ትመጣና ወይ ዣንጥላ፣ ንፋሱ ገነጣጠለብኝ፣ አቤ ዣንጥላይ በስብሳለች። እንዲህ ነው እናቶች የሚሉ፣ ዣንጥላይ በሰበሰ፣ ዣንጥላይ የተገነጠለ ከፀሐይ ጋር ሁልጊዜና ጊዜ እነዚህ ሶስት ዣንጥላዎች ሰማያዊ ዣንጥላ፣ ቢጫ ዣንጥላ እና ወይም ጠጅ ዣንጥላ ናቸው እና ከተፈጥሮ ጋር የሚያደረጉትን እንደው ስታግባባቸው መሀል ገብታ ስታስታርቅ አይነት ታሪክ ያለው ነው እና ቆንጆ አርጎ የሳለልኝ ጓደኛ መካሻ። ከዛ ደግሞ በቤት ውስጥም የረዱኛሉ በማንበብ ይሄ ትክክል ነው፣ ይሄ ትክክል አይደለም እያሉ መጨረሻ ላይ እንግዲህ ህልሜ ሆኖ ሆኖ ተታተመልኝ ማለት ነው። ኤልሳቤት ድንቁ ቤተ መጽሐፍቱ በቤተሰቦቿ ድጋፍና በራሷ ወጭ ቢቋቋምም በቀጣይ ተጨማሪ የአማርኛ የእንግሊዘኛና የአፋን ኦሮሞ ቋንቋ መጽሐፍቶች እንደሚያስፈልጉትም ገልጻ በጎ ፍቃደኞች እንዲተባበሩ ጥሪ አድርጋለች። ከዚህ በተጨማሪም ይህ የገጠር ቤተ መጽሐፍት ልማት በሌሎች የሀገሪቱ ክፍሎች እንደሚቀጥልም ህልሟን አጋርታኛለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ የአሜሪካ የኮሚኒቲ ኮሌጅ የሚመረቁ ተማሪዎችን ቁጥር ለማሻሻል እያደረገች ስላለችው ጥረት የሚናገረውን ዘገባ እናሰማችኋለን። ከኮሚኒቲ ኮሌጅ ተመርቀው የሚወጡ ተማሪዎች ቁጥር ለማሻሻል አዲስ መርሃ ግብር ከሰሞኑ ይፋ ተደርጓል። ይህንን አስመልክቶ ፒቢኤስ የተሰኘው የቴሌቪዥን መርሃ ግብር ያጠናቀረውን ዘገባ ስመኝ ሸቆየት አሰማናለች። በዩናይትድ ስቴትስ ኦሃዮ ግዛት ውስጥ በሚገኘው ሴንሰናቲ ስቴት ኮሚኒቲ ኮሌጅ ውስጥ የምትማረው ብሌሲንግ ሄንደርሰን በምግብ ስራ እና ቢዝነስ ተባባሪ ዲግሪዋን ለማግኘት ግማሽ መንገድ ተጉዛለች። ወጥ ቤት ውስጥ ሲሆን የራሴ ክልል ውስጥ እንዳለው ይሰማኛል። ወደዋለው የ28 ዓመቷ ሄንደርሰን በሳምንት ሶስት ቀን በትምህርት ቤቷ ግቢ ውስጥ ታሳልፋለች። ከምትወስዳቸው የሙሉ ጊዜ ትምህርቶች በተጨማሪ በትርፍ ሰዓቷ ስራ የምትሰራ ሲሆን የ12 እና የአምስት ዓመት ልጆቿን ብቻዋን ታሳድጋለች። ከጠዋት ሶስት ሰዓት አንስቶ እስከ ማታ 12 ሰዓት ድረስ እዚሁ ነኝ። ግን ደግሞ ምግብ በዙም አይበስልም፣ ምግብ ብዙም አይሰራም። ስለዚህ እዚህ መሆን አለብኝ። ስለዚህ በጣም ብዙ ነገር ስለሚደራረብ ያስጨንቀኛል። በጣም ረዥም ሰዓት ነው የምሰራው። ሄንደርሰን እነዚህን ሁሉ ኃላፊነቶች ጊዜዋን እያመጣጠነች ለመወጣት ትሞክር እንጂ ሁለት ዓመት የሚፈጀውን ትምህርት አጠናቃ ዲግሪዋን ለመያዝ በትክክለኛው መንገድ ላይ ናት። ኮሚኒቲ ኮሌጅ ውስጥ በተቀመጠው የጊዜ ገደብ ትምህርታቸውን የሚያጠናቅቁ ተማሪዎች ቁጥር ከሃያ ከመቶ ያነሰ ነው። ሄንደርሰን ትምህርቷ እንዳይጓተት የረዳት ሲስቴት የተፋጠነ የትምህርት ፕሮግራም መሆኑን ትናገራለች። በአንድ ዶናት ብቻ እዚህ ድረስ ነድቼ መምጣት አልችልም ነበር። ታሚ ላርኪንስ የሲስቴት የተፋጠነ ትምህርት ፕሮግራም ዳይሬክተር ናቸው። አንዳንዶቹን መሰናከሎች ማሻሻልና መንገዱን በተወሰነ መንገድ ማቅለል እንችላለን። ፕሮግራሙ የሚያገለግለው የሙሉ ሰዓት ተማሪ ለሆኑና ዝቅተኛ ገቢ ካላቸው ቤተሰቦች ለመጡ ተማሪዎች ሲሆን በመደበኛው የገንዘብ እርዳታ ያልተሸፈኑ ሁሉንም የትምህርትና ሌሎች ተያያዥ ክፍያዎች ይሸፍናል። በዋናነት በበጎ አድራጊዎች ልገሳ የሚደገፈው ይህ ፕሮግራም ለአንድ ተማሪ በዓመት እስከ 1750 ዶላር ድረስ ያወጣል። ስመረቅ ምንም ዕዳ አይኖርብኝም። ይሄ እውነት የማይመስል ነገር ነው። ማመን አልቻልኩም። ነገር ግን ትልቁና እድሉን እንዳታልፊ የሚያደርገው ነገር ደግሞ እሱ ነው። ለሁሉ ተጨማሪ ድጋፍ ነው። ተጨማሪ ድጋፎቹ የመጽሐፍ፣ የመኪና ነዳጅ እና ሌሎች የአስቸኳይ ጊዜ ወጪዎችን የሚያጠቃልል ሲሆን በተለይ በኦሃዮ ግዛት ደይተን ከተማ ለምትኖረውና ወደ ትምህርት ቤት ለመሄድ በቀን በእያንዳንዱ ጉዞ ከአንድ ሰዓት በላይ ለምትነዳው ሄንደርሰን ትልቅ ልዩነት ያመጣል። የመኪናዬ ጎማ ተንፍሶ ትምህርት ቤት የምመጣው የእናቴን መኪና እየተዋስኩ ነው። አሁን ግን ሲስቴት ፕሮግራም ጎማዬን ለማሰራት እንደሚረዳኝ ሳውቅ ትልቅ ሸክም ነው ከላይ ላይ የወረደው፣ ምክንያቱም ምን ማድረግ እንደምችል ስጨንቅ ነበር። ከገንዘብ እርዳታው በተጨማሪ እያንዳንዱ በፕሮግራም ውስጥ የሚካተት ተማሪ የማማከር አገልግሎት እንደሚያገኝ የፕሮግራሙ ዳይሬክተር ያስረዳሉ። ተማሪዎቹ ምን አይነት እርዳታ እንደሚያስፈልጋቸው ለመለየት የሚሰጠውን የማማከር አገልግሎት የሚያስተባብሩት ልክ እንደ የግል ሕይወት አሰልጣኝ ናቸው። ማንን ማነጋገር እችላለሁ ከሚለው አንስቶ የሚቀጥለው እርምጃ ምን መሆን አለበት፣ ምን ልስራ፣ ወይም ደግሞ ክፍል ውስጥ ጥሩ እየሰራው ነው ወይ እስከሚለው ድረስ ያማክራሉ። እንደ ራሳቸውም ሰዎች የሚያዩዋቸው ናቸው። ሚኪ ሀሪስ የማማከር እርዳታው ተጠቃሚ ከሆኑ የኮሌጅ ተማሪዎች አንዷ ናት። ለእኔ በእውነት ሁለተኛ ወላጆቼ እንደማለት ናቸው። ነገሮች ሁሉ በጨለሙብኝ ሰዓት ደርሰውልኛል። እነሱ ባይኖሩ ምን ማድረግ እችል እንደነበረ አላውቅም። ሚኪ ሀሪስ በሲ ስቴትስ የኤሌክትሪካል ምህንድስና ቴክኖሎጂ ትምህርቷን እየተከታተለች ሲሆን በመጪው ግንቦት ተባባሪ ዲግሪዋን ታገኛለች። የሁለተኛ ደረጃ ተማሪ ያለው በትምህርት ጥሩ ነበርኩኝ። ነገር ግን የሁለተኛ ደረጃ ትምህርት ቤት እና ኮሌጅ ሁለት የተለያዩ ነገሮች ናቸው። እኔ የራሴን ፕሮግራም መቆጣጠርና የምፈልጋቸውን ትምህርቶች በራሴ መንገድ መውሰድ እፈልጋለሁ። እናም ነገሮች ምን መልክ ላይ እንዳሉና በቀሪው ሕይወቴ ምን መስራት እንደምፈልግ ፈልገው ማግኘት በጣም የሚያስፈራ ነገር ነው። ሀሪስ ወደ ትክክለኛ መንገድ እንድትመለስ የረዳት ሲስቴትስ መሆኑን በመግለጽ ታመሰግናለች። እነሱ በስሜትና በገንዘብ ብቻ አይደለም የረዱኝ፣ ለእኔ እንደ አንድ ትልቅ ቤተሰብ ነው የሆኑልኝ። በሲንሰናቲ ግዛት መተግበር የጀመረው ተማሪዎች በአጭር ጊዜ ትምህርታቸውን እንዲያጠናቅቁ የሚረዳው የተፋጠነ ትምህርት ፕሮግራም አዲስ ሀሳብ አይደለም። ከሰባት ዓመት በፊት በኒውዮርክ ከተማ መተግበር የጀመረውና በርካታ መሻሻሎችን ካመጣው ፕሮግራም የተወሰደ ነው። የኒውዮርክ ከተማ ዩኒቨርሲቲ የተሰኘው ኮሚኒቲ ኮሌጅ ከሚማሩ ተማሪዎች 17 ከመቶዎቹ ብቻ ነበሩ ዲግሪያቸውን በሶስት ዓመት የሚያጠናቅቁት። የዲግሪ ትምህርታቸውን በተፋጠነ ሁኔታ እንዲያጠናቅቁ በሚያግዙ ፕሮግራሞች ውስጥ ከሚካተቱ ተማሪዎች ደግሞ 57 ከመቶ በተመደበው ጊዜ ያጠናቅቃሉ። በኒውዮርክ ከተማ ዩኒቨርሲቲ የተፋጠነ ጥናት ፕሮግራሙን የሚመሩት ክርስቲን ብሮንግኒያርት ናቸው። ፕሮግራሙ እንደ አውሮፓውያን አቆጣጠር በ2007 ሲጀምር 1200 ተማሪዎች ብቻ ናቸው የነበሩ። አሁን ከኒውዮርክ ከተማ ዩኒቨርሲቲ ተባባሪ ድግሪያቸውን ለማግኘት የሙሉ ሰዓት ተማሪ ከሆኑ ተማሪዎች ውስጥ 42 ከመቶ የሚሆኑትን እናገለግላለን። የተፋጠነ ጥናት ፕሮግራሙ እየሰፋ መሄዱን ተከትሎ በፕሮግራሙ የታቀፉ ተማሪዎች በሶስት ዓመት ጊዜ ውስጥ ትምህርታቸውን ጨርሰው ይመረቃሉ። ይህ ቁጥር በፕሮግራሙ ውስጥ ካልተካተቱ ተማሪዎች ጋር ሲነጻጸር በእጥፍ ይጨምራል። አሌክስ ሜይር ሜርዴክ የተሰኘው ዝቅተኛ ገቢ ያላቸውን ሰዎች ሕይወት ለማሻሻል የተቋቋመ መንግስታዊ ያልሆነ ድርጅት የድህረ ሁለተኛ ደረጃ ትምህርት ዳይሬክተር ናቸው። አሜሪካ ውስጥ በሚሊዮን የሚቆጠሩ የኮሚኒቲ ኮሌጅ ተማሪዎችና ወደ አንድ ሺህ የሚጠጉ ኮሚኒቲ ኮሌጆች አሉ። ስለዚህ እንደዚህ አይነት የተፋጠኑ መርሃ ግብሮች ለተማሪዎቹ ሕይወት ትልቅ ለውጥ የሚያመጡ ናቸው። ሜርዴክ የተፋጠኑ ፕሮግራሞች ምን ያክል ውጤታማ እንደሆኑ ለማወቅ የተለያዩ ጥናቶችን እንዳደረገ ሜየር ይገልጻሉ። ይህ አቀራረብ መራህ ግብሩ በትክክል እየሰራ ለመሆኑ ከፍተኛ እምነት ይሰጣል። እንደውም ከስምንት ዓመታት በኋላ አዲስ ግኝቶቻችንን በቅርቡ ይፋ አድርገናል። በዚያም ተማሪዎች በተሻለ ቁጥር ትምህርታቸውን ጨርሰው እየተመረቁ እንደሆነ ተመልክተናል። ስለዚህ ማስረጃዎቹን መፈተሻችንን ለመቀጠል ፈለግን። ማለትም ይሄ ሞዴል በኒውዮርክ ከተማ ዩኒቨርሲቲ ውጤታማ በመሆኑ ሞዴሉን ወስደን በሌሎች እንደ ኦሃዮ ባሉ አውዶች ውስጥ የሚሰራ እንደሆነ ለማረጋገጥ ፈለግን። ስለዚህ መርሃ ግብሩን ወደ ሌሎች አካባቢዎች የማባዛት ስራችንን የጀመርነው ነው። እዛ ነው እንደ አውሮፓውያን አቆጣጠር በ2015 የተፋጠነ ጥናት ፕሮግራሙ ሲንሰናቲ ስቴትን ጨምሮ በኦሃዮ በሚገኙ ሶስት የኮሚኒቲ ኮሌጅ ውስጥ ተግባራዊ እንዲሆን ተደረገ። ፕሮግራሙ ለህዝብ ማመላለሻ ትራንስፖርት ካርድ በመስጠት ምትክ ለነዳጅ አበል መስጠትን ጨምሮ አንዳንድ ማሻሻያዎች ቢደረጉበትም የፕሮግራሙ ዋና ዓላማ ግን እንደተጠበቀ መተግበሩን የሲንሰናቲ ስቴት ኮሚኒቲ ኮሌጅ ፕሬዚዳንት ሞኒካ ፖሴ ይገልጻሉ። እያደረግን ያለ ነው ለውጥ እንደሚያመጣ እናውቅ ነበር። ከተማሪዎቹ ሰምተናል። በምርቃት ስነ ስርአታችንም ላይ አይተነዋል። ትክክለኛ ቁጥሮቹን የሚያሳይ የጥናት ውጤት ማግኘታችን ደግሞ የበለጠ ድንቅ ያደርገዋል። ልክ በኒውዮርክ እንደታየው በኦሃዮ ተግባራዊ በተደረጉት ፕሮግራሞች ውስጥ ገብተው የተመረቁ ተማሪዎች ቁጥር በፕሮግራሙ ካልገቡት ጋር ሲነጻጸር በእጥፍ የበለጠ ነው። ፕሮግራሙ በሲንሰናቲ ስቴት ውስጥ ስኬት ያስመዝግብ እንጂ የተፋጠነ ትምህርት ፕሮግራሙ ለሶስት ዓመት ተግባር ላይ ከዋለ በኋላ እንደ አውሮፓውያን አቆጣጠር በ2018 ተጠናቀቀ። መርሃ ግብሩን ማቆም ነበረብን፣ ምክንያቱም ተቋሙ እሱን መቀጠል የሚያስችል የገንዘብ ድጋፍ አልነበረውም። ኮሚዩኒቲ ኮሌጆች ለተማሪዎቻቸው ብዙ ነገር ነው የሚያደርጉት፣ ነገር ግን የሚደረግላቸው የገንዘብ ድጋፍ በጣም ዝቅተኛ ነው። ስለዚህ ችግሩ ያለው ኮሚዩኒቲ ኮሌጆቹ ውጤታማ እንደሆኑ ያረጋገጥነውን መርሃ ግብር ተግባራዊ እንዲያደርጉ የሚያስችላቸውን ድጋፍ ማድረጉ ላይ ነው። ነገር ግን ወጪው ሲንሰናቲ ስቴትስ ፕሮግራሙን ሙሉ ለሙሉ እንዲያቆም አላስገደደውም። ከበጎ አድራጊዎች 35 ሚሊዮን ዶላር ማሰባሰብ በመቻሉ እንደ አውሮፓያን አቆጣጠር በ2021 ፕሮግራሙን እንደገና መጀመር እንደቻለ ላርኪንስ ይገልጻሉ። ይሄ መዋለ ንዋይ ለአካባቢው የኢኮኖሚ እድገት ያመጣል። እንደምናውቀው ተማሪዎቹ በተመረቁ ቁጥር ለመቀጠር ያላቸው እድልም ይጨምራል። ያ ደግሞ አጠቃላይ የህይወታቸውን መስመር ይቀይረዋል ወደ ላይ የማደጉ ውጤት በጥናትም ተረጋግጧል። ባለፈው ወር የተደረገ አዲስ ጥናት እንደሚያሳየው በኦሃዮ በተፋጠነ ፕሮግራሞች ውስጥ ተካተው የተመረቁ ተማሪዎች የሚያገኙት ገቢ ካልተካተቱት ጋር ሲነጻጸር በ11 ከመቶ ብልጫ አለው። ብሮንግኒያርት እንደሚሉት የጥናቱ ውጤት ፕሮግራሙ እንደሚሰራ እና አሁን ተግባራዊ እየተደረገባቸው ካሉት ሰባት የአሜሪካ ግዛቶች ውጭም መሰራጨት እንዳለበት የሚያሳይ ነው ይላሉ። በተናጠል ከኮሌጆች ጋር ነበር የምንሰራው። አሁን ግን ከተለያዩ ግዛቶች ጋር በስፋት እየሰራን ነው። ሲስቴት የተፋጠነ ፕሮግራም በኮሌጅ ውስጥ በከፈተው ቢሮ ውስጥ ያገኘናት ሄንደርሰን ከገንዘብ እርዳታና ከምክር አገልግሎቱ በተጨማሪ ፕሮግራሙ የአንድ ማህበረሰብ አባል የመሆን ስሜት ይፈጥራል ትላለች። ገና ወደ ቢሮ ስትገቢ ሁሉም ሰው ፈገግ ብሎ ነው የሚቀበልሽ። ሁልጊዜም ሲያዩሽ ደስተኞች ናቸው። እኔ እንጃ ግን በቃ ለእኔ እውነተኛ ስሜት ነው መስሎ የሚታየኝ። ከልባቸው ካልሆነ በጣም ጎበዝ አስመሳይ ናቸው ማለት ነው። በቃ ደስ ይላል። ሁሉም ሰው ልክ እንደ ቤተሰብ ነው። ሁልጊዜም ለመደገፍ የተዘጋጀ የራስ ሰው እንደማለት ነው። በትክክል ኮሌጅ ውስጥ መሆኔ አስተሳሰቤንና አይምሮዬን አስፍቶልኛል ከሰዎች ጋር እንዴት እንደምግባባ ነገሮችን እንዴት እንደማስብ ጨምሮ አሁን ከዚህ በኋላ ምን እንደማደርግ አላውቅም ነገር ግን በዚሁ መቀጠል እፈልጋለሁ አድማጮቻችንና ተመልካቾቻችን የዛሬውን መሰናዷችንን ከማጠናቀቃችን በፊት አጭር መልእክት ሰምተን እንመለስ ጋቢና ቢ ኦ ኤ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 1165 ጊጋሄርዝ በኤፍ ኢሲ 56 አምስስድስተኛ በሲምቦል ሬት 450ኤስዋኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ 2 ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ንጉሥ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ። you